ትንቢተ ኤርምያስ ምዕራፍ ሰላሳ ዘጠኝ ኢየሩሳሌምም በተያዘች ጊዜ በይሁዳ ንጉሥ በሴዴቅያስ በዘጠነኛው ዓመት በዐሥረኛ ወር የባቢሎን ንጉሥ ናቡከደነፆርና ሠራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቧት። በሴዴቅያስም በዐሥራ አንደኛው ዓመት በአራተኛ ወር ከወሩም በዘጠነኛው ቀን ከተማይቱ ተሰበረች። የባቢሎንም ንጉሥ አለቆች ሁሉ ኤርጌል ሳርስር ሳም ጋርናቦ ሰርሰኪም ራፌስ ኤርጌል ሳርስር፣ ራብማግ ከቀሩት ከባቢሎን ንጉሥ አለቆች ሁሉ ጋር ገብተው በመካከለኛው በር ውስጥ ተቀመጡ። የይሁዳ ንጉሥ ሴዴቅያስ፣ ሰልፈኞቹም ሁሉ ባዩአቸው ጊዜ ኰበለሉ። በሌሊትም በንጉሥ አትክልት መንገድ በሁለቱ ቅጥር መካከል ከነበረው ደጅ ከከተማይቱ ወጡ፣ በአረባም መንገድ ወጡ። የከለዳውያንም ሰራዊት ተከታተላቸው ሴዴቅያስንም በኢያሪኮ ሜዳ አገኙት። ይዘውም በሐማት ምድር ወዳለችው ወደ ሪብላ ወደ ባቢሎን ንጉሥ ወደ ናቡከደነፆር አመጡት። እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉሥ የሴዴቅያስን ልጆች በዐይኑ ፊት በሪብላ ገደላቸው። የባቢሎንም ንጉሥ የይሁዳን ከበርቴዎች ሁሉ ገደለ። የሴዴቅያስንም ዐይን አወጣ። ወደ ባቢሎንም ይወስደው ዘንድ በሰንሰለት አሰረው። ከለዳውያንም የንጉሡንና የሕዝቡን ቤቶች በእሳት አቃጠሉ። የኢየሩሳሌምንም ቅጥር አፈረሱ። የዘበኞቹም አለቃ ናቡዘረዳን በከተማይቱ የቀሩትን ሕዝብ፣ ወደ እርሱም የኰበለሉትን ሰዎች፣ የቀረውንም የሕዝቡን ቅሬታ ወደ ባቢሎን ማረካቸው። አንዳች ከሌላቸው ከሕዝቡ ድሆች ግን የዘበኞቹ አለቃ ናቡዘረዳን በይሁዳ አገር ተዋቸው የወይኑን ቦታና እርሻውን በዚያን ጊዜ ሰጣቸው። የባቢሎንም ንጉሥ ናቡከደነፆር ስለ ኤርምያስ ውሰደውና በመልካም ተመልከተው የሚሻውንም ነገር አድርግለት እንጂ ክፉን ነገር አታድርግበት ብሎ የዘበኞቹን አለቃ ናቡዘረዳንን አዘዘ። የዘበኞቹም አለቃ ናቡዘረዳን ላከ ናቡሽ ዝባንም፣ ራፍስቂስም፣ ኤርጌል ሳርሳርም ራብማግም የባቢሎንም ንጉሥ ዋና ዋና አለቆች ሁሉ ላኩ። ኤርምያስንም ከግዞት ቤት አደባባይ አወጡት። ወደ ቤቱም ይወስደው ዘንድ ለሳፋን ልጅ ለአቂቃም ልጅ ለጎዶልያስ ሰጡት። እንዲሁም በሕዝቡ መካከል ተቀመጠ። በግዞትም ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል እንዲህ ሲል ወደ ኤርምያስ መጣ። ሂድ ለኢትዮጵያዊውም ለአቤሜሌክ እንዲህ በለው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል። በዚያ ቀን አድንሃለሁ፣ ይላል እግዚአብሔር። በምትፈራቸው ሰዎች እጅ አልሰጥህም፣ ፈጽሜ አድንሃለሁ። ነፍስህም እንደ ምርኮ ትሆናለች እንጂ በሰይፍ አትወድቅም፣ በእኔ ታምነሃልና፣ ይላል እግዚአብሔር።